በምዕራብ ጎንደር ይኖሩ የነበሩ ስደተኞችን የጸጥታ ዋስትና ወዳለባቸው ስፍራዎች ስለማዘዋወሩ ሂደት የሚያተኩረውን ዘገባ ያሰማናል። በአማራ ክልል በምዕራብ ጎንደር ዞን ከሚገኙት የአውላላና የኮመር የኩመር መጠለያዎች ስደተኞችን ወደ አዲሱ የአፍጥጥ መጠለያ ማዛወር የተጀመረው ከሳምንት በፊት እንደነበር ስደተኞች ለአሜሪካ ድምፅ ተናግረዋል። በምዕራብ ጎንደር ዞን የተሻለ የጸጥታ ይዞታ እንዳለው በተገለጸው ቦታ ላይ የተቋቋመው አዲሱ የአፍጥጥ መጠለያ እስካሁን በሺዎች የሚቆጠሩ ስደተኞች እንደገቡበትም መጠለያው የሚገኝበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምፅ አስታውቀዋል። ስደተኞቹን በተመለከተ አሁንም እያጓጓዙ ነው የምንገኘው። ከአሁን ወደ አንድ ሺህ አምስት መቶ ስደተኞች ወደ የጸጥታ ችግር አለባቸው ከሚባሉት የአውላላና የኩመር መጠለያዎች ስደተኞችን ወደ አፍጥጥ መጠለያ የማዛወሩ ስራ መቀጠሉን የተናገሩት የወረዳው አስተዳዳሪ በመጠለያው ቀሪ የመሰረተ ልማት ስራዎችንም የማሟላት ተግባራት እየተከናወኑ ናቸው ብለዋል። እንግዲህ በተቻለ መጠን እዛ ሳይት ላይ የተለያዩ መንገድ ስራዎች እየሰራን ነው ያለን ነው። ጎን በጎን ዩንኤችር በላይ መንገድ ወደ ሳይቱ የሚያስገባ ጭቃ ቦታማ ስለሆነ ማሽን ተከራይቶ እያሰሩት ነው ያሉት። አሁን አሁን በቅርቡ ቀን በእርግጠኝነት ሙሉ በሙሉ መንገዱ ተጠናቆ አብዛኛውን ነገር የሚያልቅበት ሁኔታ ነው ያለው። ትላንት ሐሙስ ሐምሌ 18 ቀን 2016 ዓ ም የስደተኞቹን መዛወር በማስመልከት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ውሳኔውን በበጎ እንደሚመለከተው ገልጿል። በአውላላና በኩመር መጠለያዎች የሚኖሩ ስደተኞች ቀደም ሲል ልዩ ልዩ ችግሮች ሲያጋጥሟቸው እንደነበር ተቋሙ ማረጋገጡን በኮሚሽኑ የተፈናቃዮች የፍልሰተኞችና የስደተኞች መብቶች ጉዳይ የሥራ ክፍል ዲሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ አስረድተዋል። በቆየ ጊዜ ክትትሎችን ስናከናወን ቆይተናል። የሁለቱ መጠለያ ጣቢያዎች የሚገኙ ስደተኞች የከፍተኛ የሆነ የደህንነት ስጋቶች እንዳሉባቸው ኮሚሽኑ በተለያየ ጊዜ ባገኛቸው መረጃዎች ያመላክታሉ። በአውላላ እና በኩመር መጠለያዎች የጸጥታና የአገልግሎት መጓደል ችግሮች ገጥመውናል ብለው ከመጠለያዎቹ በመውጣት ላለፉት ሰማንያ ቀናት ኑሯቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ግን ወደ አዲሱ መጠለያ መዛወር እንደማይፈልጉ ከዚህ ቀደም ለአሜሪካ ድምፅ አስታውቀዋል። አቶ ደሳሌ ሞገስ በበኩላቸው ስደተኞቹ ያሉበት ሁኔታ አደገኛ ስለሆነ ወደ አፍጥጥ መጠለያ እንዲዛወሩ እያግባባናቸው ነው ብለዋል። በሀገር ሽማግሌ እያናገርናቸው ነው ያለነው አካልም ባለበት ቅጭ ብለን እዚህ ቦታ መነሳት መቻል እንዳለባቸው እየተነጋገርን ነው ያለ ነው። እንግዲህ በዛ ደረጃ ላይ ነው ያለ ነው። ዩኤንኤችሲአርም በቀደመው መግለጫው መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞች ወደ አዲሱ የመጠለያ ጣቢያ ለመዛወር እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብሏል። ስደተኞቹ የኢትዮጵያን የስደተኞች አስተዳደር ሕግና አሰራር አክብረው ወደ አፍጥጥ መጠለያ እንዲገቡም ጠይቋል። ወደ አዲሱ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በዚህ ሳምንት ብዙ ስደተኞች ከቀደሙት የአውላላና የኩመር መጠለያዎች ወደ አፍጥጥ መሄዳቸውን አስታውቆ የመጠለያው ጸጥታ የተሻለ እንደሆነም ተናግረዋል። በጣም አሪፍ ነው። በጣም በጣም ማታ ኦንኮል ፊልም ፊት አልነበርም። አሁን ግን ዝም ብሎ ነው የምትተኛው አሪፍ ነው የሚለው በጣም በጣም በሱክሪቱ በጣም አሪፍ ነው። እዛ የነበረው ሰው በጣም ነው ልዩነቱ። በጣም ራሱ ነው የሚገልጠው ማለት ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባልደረባዋ እንጉዳይ መስቀሌ በበኩላቸው የስደተኞቹን ደህንነት ለመጠበቅ ወደ አዲሱ መጠለያ የማዛወሩን ተግባር አድንቀው አሁንም መንግስት በሁሉም መጠለያዎች የጸጥታ ይዞታውን እንዲያጠናክር ጠይቀዋል። የኢትዮጵያ መንግስት በተለይ ደግሞ የመጠለያ ጣቢያዎችን ደህንነት እንዲሁም ደግሞ የጸጥታ ስጋት የሌሉበት መሆኑን የማረጋገጥ ኃላፊነት አስታውሰን የመጠለያ ጣቢያዎቹ አካባቢ የጸጥታ ኃይሎችን በማጠናከር የስደተኞችን የደህንነትና ጸጥታ ሁኔታ እንዲያረጋግጥ ጥሪ አቅርበናል። ዓለም አቀፉ የስደተኞች ተቋም ዩኤንኤችሲአር በመተማ ወረዳ ውስጥ የተቋቋመው አፍጠጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ እንዳለው ጠቁሞ 12500 ስደተኞችን እንዲይዝ ተደርጎ መዘጋጀቱን አመልክተዋል። በኩመርና በአውላላ መጠለያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደዚሁ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት እቅድ እንዳለውም አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ